ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያና በኤርትራ ድንበር ጾረና አካባቢ ውጊያ እንደነበር የሁለቱ አገሮች መንግስታት አስታወቁ። ግርግር ለመፍጠር ትንሽ ጥቃት ቢጤ ሞክረው ነበረ። እነሱ ያው ጥቃት ሲያደረጉ ሁሌ እንደምናደርገው እሱን ሪቨርስ ማድረግ የሚያስችል እርምጃ ወስደን አስቁመን ያቸዋል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን ድምፅን የሰማ ነው። የኤርትራ የማስታወቂያ ሚኒስቴር በትናንትናው ዕለት በጽሁፍ ባወጣው መግለጫ የኢትዮጵያ መንግስት ሰኔ አምስት ቀን ጥቃት ሰንዝሯል ብሏል። የሁለቱ አገሮች መንግስታት ጥቃቱን ማን እንደጀመረው እርስ በርስ የሚጋጩ ውንጀላዎች ይሰጡ ባሉበት በአሁኑ ወቅት በድንበሩ አካባቢ የሚኖሩ ሰዎች በበኩላቸው የተናገሩትን ከአካባቢው ደርሱናል ኑሮ ዝርዝሩ በእለቱ አብይ ርዕስ ይቀርባል። ሌሎችም ዝግጅቶች ይኖሩናል። ሳምንታዊ ዝግጅቶች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልካቸው ተሰናድተዋል፤ በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን እንደምን አመሻችሁ! ክቡራትና ክቡራን አድማጮች ከዛሬ ሰኞ ሰኔ 6 2008 ዓ ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበደና ቆንጂት ታየንን ፕሮግራማችንን የምትመራልን ብርሃን ሀይሉ ናት። እንዲሁም የስርጭቱ መሀንዲስም አለ። አብረናችሁ እናመሻለን እስከ አራት ሰዓት ድረስ። በቅድሚያ የሰዓቱን የአለም ዜና የኢትዮጵያና የኤርትራ መንግስታት ጥቃት ከፈተብኝ እየተባባሉ አንዱ በሌላው ላይ ክስ እያሰሙ ናቸው። በሁለቱ ሀገሮች ድንበር ላይ የምትገኘው ጾረና ከተማ ነዋሪዎች የከባድ መሳሪያ ተኩስ መስማታቸውን ተናግረዋል። ጾረና ከአስራ አምስት ዓመታት በፊት ሁለቱ ሀገሮች ጦርነት ውስጥ ገብተው በነበረበት ጊዜ በኤርትራ የተያያዘች የከባድ ውጊያ ግንባር እንደነበረች ይታወቃል። የከባድ መሳሪያ ተኩስ ዛሬ ሰኞም መስማታቸውን የተናገሩት ከድንበሩ በኢትዮጵያ ግዛት በኩል የሚኖሩ ገበሬዎች ለዝግጅት ክፍላችን በሰጡት ቃል ከትናንት በስቲያ ቅዳሜ ለትናንት እሁድ አጥቢያ ና እሁድ ከሰዓት በኋላም የከባድ መሳሪያ ድብደባና ና ተኩስ ሲሰሙ እንደነበረ ገልጸዋል። የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ መንግስት በጾሮና ማዕከላዊ ግንባር ጥቃት ከፍቶብናል ሲል ውንጀላ አሰምቶ የጥቃቱ ዓላማም ሆነ የሚያስከትለው ውጤት ምን እንደሚሆን ለጊዜው ግልጽ አይደለም ብሏል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ጌታቸው ረዳ ዛሬ ለዝግጅት ክፍላችን በሰጡት ቃል የኢትዮጵያ ኃይሎች ከኤርትራ በኩል ለተፈጸመው የትንኮሳ ተግባር ምላሽ መስጠት ነበረባቸው ብለዋል። በሰው ላይ ስለደረሰ ጉዳት አይነትና ስፋት ለጊዜው የተገኘ መረጃ አይኑር እንጂ በሁለቱም ወገኖች ላይ ከባድ ጉዳት መድረሱንና የበዛው ጉዳት የደረሰው በኤርትራ ወገን ላይ መሆኑን አቶ ጌታቸው ረዳ መናገራቸውን የፈረንሳይ የዜና ወኪል ዘግበዋል። በኢትዮጵያና በኤርትራ መካከል በ1991ና 92 በዘለቀው ለሁለት ዓመታት ባካሄዱት ጦርነት ቁጥሩ 70 ሺ የሚገመቱ ህይወት የጠፋ ሲሆን የሁለቱ ሀገሮች ግንኙነት ባለፈው ከ18 ዓመታት በላይ ለሚሆን ጊዜ ውጥረት የበዛበት ሆኖ ነው የቆየው። የአዲስ አበባው ዘጋቢያችን እስክንድር ፍሬው ማምሻውን የተሰጠ የመንግስት መግለጫ ተከታትሎ አጭር ዘገባ አስተላልፏል። በኢትዮጵያና በኤርትራ መካከል ግጭት መፈጠሩ ከተነገረ በኋላ የመጀመሪያ የሆነ ይፋ መግለጫ ከአዲስ አበባ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ማምሻውን ያወጣው ይኸው መግለጫ የኤርትራ ጦር በጾሮና ግንባር ጥቃት ለመፈጸም መንቀሳቀሱን አስታውሷል። መግለጫው እንዳብራራው እሁድ ሰኔ አምስት ቀን ጠዋት በጾረና ግንባር ጥቃት ለመፈጸም ቀድሞ የተንቀሳቀሰው ይሄው የኤርትራ ጦር ነው። የኢትዮጵያ የመከላከያ ሰራዊት ደግሞ የአጸፋ እርምጃ ወስዷል ብለዋል። በዚሁ የአጸፋ እርምጃም የኤርትራ ጦር ጥቃት የማድረስ አቅም በከፍተኛ ደረጃ መዳከሙን አስታውቋል። ለጥቃት የተንቀሳቀሰው ኃይል ሙሉ በሙሉ ተመጥቷል ሲል ነው ያስረዳው። የኢትዮጵያ ቀጣይ እርምጃም በኤርትራ መንግስት ቀጣይ እንቅስቃሴ ላይ እንደሚወሰን አመልክቷል። የኤርትራ መንግስት ጉዳዩን ከማባባስ የማይቆጠብ ከሆነ የኢትዮጵያ የመከላከያ ኃይል ተመጣጣኝና አስተማሪ እርምጃ መውሰዱን እንደሚቀጥልም መግለጫው አስጠንቅቋል። መንግስት ስለ ጉዳዩ ለሕዝቡ በየጊዜው በቂ መረጃ እንደሚሰጥም አስረድቷል። ለጥቃት የመጣው የኤርትራ ጦር ቁጥርና የደረሰው የጉዳት መጠን ግን በመግለጫው አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ኦርላንዶ ከተማ በሀገሪቱ ታሪክ በጠፋ ህይወት ብዛት ከምንጊዜውም የከፋ በሆነው ጥቃት የመጪው ፕሬዝደንታዊ ምርጫ ታሳቢ እጩዎችን ጨምሮ ከዓለም ዙሪያም የጸሎትና የሀዘን መግለጫ እየተሰማ ነው። ኦማር ማቲን የተባለው ከአፍጋኒስታን ከመጡ ወላጆች እዚሁ አሜሪካ የተወለደው ሰው ኦርላንዶ በሚገኝ የተመሳሳይ ጾታ አፍቃሪዎች መዝናኛ የምሽት ክበብ ለእሁድ አጥቢያ ተኩስ ከፍቶ 49 ሰዎችን ሲገድል 50 ሰዎችን አቁስሏል። ፕሬዚደንት ባራክ ኦባማ ትናንት እሁድ ስለ ጥቃቱ ባደረጉት ንግግር ጽንፈኛ የሚለውን ቃል ባለመጠቀማቸው የሪፑብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕ ነቅፈው ፕሬዚደንቱ ከስልጣን መውረድ አለባቸው ሲሉ ተደምጠዋል። የዲሞክራቲክ ፓርቲው ታሳቢ እጩ ሂለሪ ክሊንተን ለሲኤንኤን ቴሌቪዥን በሰጡት ቃል ሀገራችንን በራሳቸው ተነሳሽነት ጥቃት ከሚያደርሱ መጠበቅ አለብን ብለዋል። በኦርላንዶ ፍሎሪዳ አሸባሪዎች ያደረሱትን ጥቃት አስመልክቶ ለሰለባዎቹ ጸሎት እንዲካሄድ ቤተሰቦችንም ማጽናናት እንደሚያስፈልግ ታሳቢ እጩዎቹ አስገንዝበዋል። ባልደረቦቻችን ዌይን ሊና ስሚታ ኖርድ ዎል ያጠናቀሩት ዘገባ አለ። ሶሎሞን ክፍሌ ያቀርባል። ትላንት ማለዳ ኦርላንዶ ፍሎሪዳ በሚገኝ አንድ የተመሳሳይ ጾታ ግንኙነት ያላቸው ሰዎች በሚያዘወትሩት የምሽት ክበብ ውስጥ በደረሰው የአሸባሪ ጥቃት 49 ሰዎች ሲገደሉ በትንሹ 53 ሌሎች ቆስለዋል። ጠመንጃ አንጋቹ ኦማር ማቲን ቀደም ሲል እንደተገለጸው ከአፍጋኒስታን ቤተሰብ የተወለደ አሜሪካዊ ዜጋ ነው። ግድያውን አስመልክቶ ታሳቢዋ ዲሞክራቲክ ፓርቲ ዕጩ ተወዳዳሪ ሂለሪ ክሊንተን በሰጡት አስተያየት ሀገራችንን ከነዚህ ተኩላ ከሚባሉ አውሬዎች መከላከል አለብን ብለዋል። አሜሪካውያን እንደ አንድ ቡድን ሆነው ሽብርንና ሌሎች ወንጀሎችን ለመዋጋት አቅሙ አላቸው ሲሉ አስረድተዋል። የሪፐብሊካን ፓርቲውን ውክልና እንደሚያገኙ የተረጋገጠላቸው ዶናልድ ትራምፕ በበኩላቸው ፕሬዚደንት ባራክ ኦባማና ሌሎች ዲሞክራቶች ጽንፈኛ የምትለዋን ቃል በሙስሊም አሸባሪዎች ላይ መጠቀም አይፈልጉም ሲሉ ከሰዋል። ፍርሃት ሳይሆን አጠቃላይ ሙስሊሞችን ሰይጣን አድርጎ ማቅረቡን ባለመፈለግ ነው ሲሉ ክሊንተን ወዲያው ምላሽ ሰጥተዋል። ይህ በእንዲህ እንዳለ የቆጵሮሱ ጠቅላይ ሚኒስትር ከውጭ ጉዳይ ሚኒስትር ጆን ኬሪ ጋር ከተገናኙ በኋላ ጥላቻን መሠረት ያደረገ ሰቅጣጭ የአሸባሪ ጥቃት ሲሉ ኮንነውታል በአፍጋኒስታን ፕሬዚደንቱ አሽራፍ ጋኒ ጥቃቱን አጠንክረው አውግዘዋል ሲቪሎችን ኢላማ ማድረግ ፈጽሞ ተቀባይነት የሌለው ተግባር ነው ብለዋል ቫቲካን በአቡኑ ስም ለሰለባዎቹ ቤተሰቦች የያዘ መግለጫ ልካለች የጀርመን ቻንስለር አንጌላ ሜርክል የብሪታንያ ንግሥት ኤልሳቤጥ የፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ድርጊቱን ካወገዙና የሐዘን መግለጫ ከላኩ መካከል ይገኙበታል። ፓኪስታን፣ እስራኤል፣ ቻይና፣ ጃፓን፣ አውስትራሊያ፣ ካናዳና ጣሊያንም ተመሳሳይ መልእክት አስተላልፈዋል። ይህ በእንዲህ እንዳለ ተደማጭነት ያላቸው ሁለት የሚኒሶታ ክፍለ ግዛት ኢማሞች በኦርላንዶ የምሽት ክበብ የደረሰውን የጅምላ ፍጅት አውግዘዋል። የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ተከታይነቱን የገለጠው የአደጋው አቀናባሪ የእስልምና ሃይማኖትን አይወክልም ሲሉም ኢማሞቹ አስታውቀዋል። በሚንያፖሊስ ከተማ የሚገኘው የዳር አል ሂጅራ መስጊድ ኢማም አብዱራህማን ሸሪፍ ጥቃቱን ጸረ እስልምና ሲሉ ነው የገለጡት። ይህ አርመኒያዊ ተግባር በከፍተኛ ደረጃ የሚወገዝ ነው ሲሉም ለአሜሪካ ድምጽ የሶማልኛ ቋንቋ አገልግሎት ገልጠዋል። የአሜሪካ እስላማዊ ሲቪል ማህበረሰብ ሊቀመንበር ሼክ አብዱል ሰላም አዳን በበኩላቸው ሙስሊም ነኝ የሚል ሰው እንዲህ አይነቱን ተግባር መፈጸሙ ያሳዝናል ብለው ይህን ድርጊት የሚፈጽም ማናቸውም ቢሆኑ የሃይማኖትን ትምህርት የማይከታተሉ ናቸው ብለዋል። የኦርላንዶን ጥቃት ያደረሰው የኦማር ማቲን አባት ደግሞ እጅግ በጣም አዝኛለሁ ብለው ሲያበቁ ልጃቸው በዚህ በቅዱስ ረመዳን ወር እንዲህ አይነቱን ተግባር ለምን እንደፈጸመ አይገባኝም ማለታቸው ተጠቅሷል። በልቡ ጥላቻ ይዞ እንደነበርም አላውቅም ነበር ብለዋል አባትየው። የፍሎሪዳ ነዋሪው የኦማር አባት ራሳቸውን በራሳቸው የአፍጋኒስታን አብዮታዊ ፕሬዝደንት ነኝ ብለው ያወጁ መሆናቸው ሲገለጽ በፌስቡክ አማካይነት ለአፍጋኒስታን ሕዝብ ንግግር እንደሚያደርጉም ተጠቅሷል። የመንግስታቸውንም ካቢኔ ሰይሞ የተቀመጡ ሰው ናቸው። ትዕዛዝና የፖሊሲ መመሪያም ወደ አፍጋኒስታን ይሰጣሉ ተብሏል። አባት ማቲን ለኤንቢሲ ቴሌቪዥን በሰጡት ቃል የልጃቸው ድርጊት ከሃይማኖት ጋር ምንም ግንኙነት እንደሌለው ከገለጹ በኋላ፣ ከጥቂት ወራት በፊት ግን ማያሚ ከተማ ውስጥ ወንድና ወንድ ሲሳሳሙ አይቶ ንድድ ብሎት ነበር ብለዋል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራ አልሁሴን ገለጣ መሰረት በመላው ዓለም የሰብአዊ መብት እሴቶችና ነጻነቶች አደጋ ላይ ናቸው። ኮሚሽነሩ ይህን ያስታወቁት በመንግስታቱ ድርጅት ሰላሳ ሁለተኛው የሰብአዊ መብቶች ምክር ቤት መደበኛ ስብሰባ ላይ ባሰሙት ንግግር ነው። እነዚህ የመብት ጥሰቶች ሊወገዱ ሲችሉ የተፈጸሙ መሆናቸውንም ባለስልጣኑ አልሸሸጉም። ከጄኔቭ ሊሳሽላይን ዘለገባ ዘገባ አድርሳናለች። አዲሱ አበበ ይዞ ቀርበዋል። ኮሚሽነር ዛይድ ራአድ አልሁሴን እንዳስረዱት ብሰዎቹ ጥሰቶች የሚፈጸሙት ፖለቲከኞች በሚያካሄዱት ወከባና ግዴለሽነት ነው። ያም ለዓለም አቀፉ የሰብአዊ መብት ጥበቃ ሕግ ተገቢውን ትኩረት ካለመስጠት ጋር የተያያዘ እንደሆነ አመልክተዋል። የመብቶች ጥሰትና አለመከበር ዋናው መሠረቱ ጥላቻ እንደሆነም ኮሚሽነሩ ጠቅሰዋል። በገሃር ለሚፈጸሙ ስቃዎችና የመብት ረገጣዎች ዛሬ ዓለማችን በምስክርነት ትቆማለች ብለዋል ኮሚሽነሩ። ሰዎች ባላቸው እምነት፣ በጾታቸው አሊያም ባመለካከታቸው ወይም ደግሞ ትላንት እንዳየነው በተመሳሳይ ጾታዎች መካከል ባለ ግንኙነት ምክንያት አክራሪዎች በንጹሐን ላይ የሚፈጽሙትን የጅምላ ጥቃት በጽኑ አወግዛለሁ። ትናንት ኦርላንዶ ፍሎሪዳ ውስጥ በሚገኘውና የተመሳሳይ ጾታ ፍቅረኞች በሚያዘወትሩት የማታ ክበብ ውስጥ በደረሰው የጅምላና የግፍ ጥቃት በስካሁኑ መረጃ መሠረት ቢያንስ 50 ሰዎች ተገድለው ወደ 53 የሚሆኑ ቆስለዋል። ይህ አይነቱ የጦር መሳሪያ አመጽና ጥቃት እንደሚያሳስባቸውም ኮሚሽነር ዛይድ ተናግረዋል። ዛሬ ዓለማችን ውስጥ ሆን ተብሎ ከሚፈጸሙ ግድያዎች ከፍተኛው አሜሪካውያን ላይ እየደረሰ መሆኑ ግልጽ ነው። እነዚህ ግድያዎች ደግሞ ብዙዎቹ በተደራጁ ወንጀለኛ ቡድኖች የሚፈጸሙ ናቸው። ኮሚሽነሩ አንዳንድ አስጊ እና ችግር ያለባቸው ናቸው የተባሉ አካባቢዎችንም መጠቆማቸው አልቀረም። ሶሪያ አንዷ ስትሆን ኢራቅና የመንም አብረው ተጠቅሰዋል። በመካከለኛው ምስራቅና በሰሜን አፍሪቃ የሚታየውን የመብት እመቃና አመፅ አብረው ያነሱት ኮሚሽነሩ በየጊዜው እየጨመረ የመጣው የስደተኞችና የፍልሰተኞች ሁኔታ መፍትሄ ባለማግኘቱም የአውሮፓ ሕብረትን ከትችት እንደማድነው አመልክተዋል። አክራሪ ቡድኖች በማሊ የሚፈጽሙትን ጥቃት ያወገዙት ኮሚሽነሩ እንደ ቡሩንዲ ያለው ጎሳን ያማከለ ግድያም በከፍተኛ ደረጃ አሳሳቢ ነው ብለዋል። አፍሪካ ውስጥ ለረጅም ጊዜ የዘለቀ አለመረጋጋትን ሲጠቅሱ ሱዳንን እና ዲሞክራቲክ ኮንጎንም በስም ነጥለው ተናግረዋል። አድማጮች ለምሽቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጅ ይታየና አሉላ ከበደን ቀዳሚው የዕለቱ አቢይ ርዕስ ነው። ታዲያ ወደ ዕለቱ አቢይ ርዕስ ከመሄዳችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አንበለ ሰጥታ ኃይሉ ማለትም ከመከላከያ ሰራዊት ም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሻም ገብተው ባያረጋጉት ኖሮ ባይቆጣጠሩት ኖሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር። ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው። በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደውን እርምጃ አስመልክቶ መግለጫ የሰጠው የኢትዮጵያ ሰብአዊ መብቶች ኮሚሽን ሊቀመንበር ናቸው ይህን ያሉት የኢትዮጵያ መንግስት እኮ ራሱ አስተዳደሩ ያላለውን ነው አስፈላጊና ተመጣጣኝ እርምጃ ወስደናል ብሎ ያልቻሉና ያልደፈሩትን ኮሚሽኑ እንደዚያ ደፍሮ ማውጣቱ አስቂኝም አስገራሚም ነው። ዶክተር መረራ ጉዲና አላቸው የኦሮሞ ፌዴራዊ ፌዴራላዊ ኮንግረስ ሊቀመንበር። በዓለም በሚያውቀው በየትኛው ሚዛን እርምጃው ተመጣጣኝም አስፈላጊም አልነበረም ነው ያሉት። ሁለቱም ከእለቱ አብይ ርዕስ ተከትለው ይቀርባሉ። አሁን ወደ እለቱ አብይ ርዕስ በኢትዮጵያና ኤርትራ ድንበር አካባቢ በትላንትና ሁለት ውጊያ እንደነበር የሁለቱም አገሮች መንግስታት አስታወቁ። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ መንግስት ሰኔ አምስት ቀን ጥቃት ሰንዝረዋል ብለዋል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገውን ሙከራ ቀልብሰናል ነው ያሉት። አቶ ጌታቸውን ያነጋገራቸው ሄኖክ ሰማእግዜር ነው። በሰሜን ኢትዮጵያ በምስራቁ የትግራይ ክልል አካባቢ በተለይ በገርሁ ስርና የገጠር ከተማ የሚኖሩ ሰዎች እንደነገሩኝ ከሆነ ውጊያው ትላንት ሊነጋጋ ሲል ወደ አስር ሰዓት ገደማ ነበር የተጀመረው። ይሄ የሄኖክን ዘገባ ተከትሎ የሚቀርብ ከአካባቢው ሰዎች የተገኘ መረጃ ነው። አድማጮች አሁን ቀደም ብዬ ወደ አስተዋወቅኩት ዘገባ እንሂድ። ሄኖክ ሰማ እግዜር ግርግር ለመፍጠር ትንሽ ጥቃት ቢጤ ሞክረው ነበረ እነሱ ያው ጥቃት ሲያደረጉ ሁሌ እንደምናደርገው እሱን ሪቨርስ ማድረግ የሚያስችል እርምጃ ወስደን አስቁመነቸዋል። ስለዚህ ጥቃቱን አስቀድሞ የሰነዘረው የኤርትራ መንግስት ነው ነው የምትሉት? የኤርትራ መንግስት ነው። በየት አካባቢ ነው ጥቃቱ የደረሰው? እዚያው ጦሮና ግንባር ኳሱ ያው በዛ በሌላ መንገድ ሳይሆን ያው ጦሮና ብለን የገለጽኩት ለግንባር ማለት ነው። ድንገት ነው የተፈጠረው ይሄ ወይ አስቀድሞ እንደሚሆን እንቅስቃሴ የተመለከተ መረጃ ነበራችሁ? መገመት ይቻላል። ብዙ ጊዜ ዴስፕሬት ሲሆኑ የሚያደርጓቸው ነገሮች አሉ። የደረሰ ጉዳት አለ? በኢትዮጵያ በኩል እሱ ይታወቃል። ተገምግሞ የደረሳችሁ መረጃ አለ? በመገምገም ላይ ነን፣ እንግዲህ ጉዳቱ። ለማንኛውም ግን እነሱ የጀመሩትን እንቅስቃሴ ሙሉ በሙሉ አስቁመን፣ ለጊዜው አስቁመነዋል። እንግዲህ የሚቀጥለው ሂደት በእነሱ ምላሽ ላይ ተመስርቶ የሚወሰን ነው የሚሆነው። ድንበር የተሻገራችሁበት ሁኔታ አለ፣ ሁኔታውን ለመቀልበስ ባደረጋችሁት እንቅስቃሴ ድንበሩ እንግዲህ ራግድ ነው ገብቷል። እርምጃ ስትወስድ አንድ ኢንች ሁለት ኢንች ልትገባ የምትችልበት ዕድል ያው የተጠበቀ ነው። ያን ያክል የኤርትራ ማስታወቂያ ሚኒስቴር ትናንት ምሽት ያወጣው መግለጫ አለ፣ ጥቅስ አነባለሁ። የህወሀት አስተዳደር ዛሬ እሁድ፣ ሰኔ አምስት ቀን ሁለት ሺህ ስምንት ዓመተ ምሕረት በማዕከላዊ የጾረና ግንባር በኤርትራ ላይ ጥቃት ሰንዝሯል። የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም የሚል ነው። ይህንን አስቀድመው ተቃውመዋል። እንግዲህ ኤርትራ አስቀድማ ጥቃት ሰነዘረች ካላችሁ የኢትዮጵያ መንግስት የሚሰጠው የሚወስደው ምላሽ ምን ይሆናል? እንዳልኩህ የጀመሩትን ማንኛውንም ዓይነት ትንኮሳ ሪቨርስ የሚያደርግ ተጨማሪ ስጋት መፍጠር እንዳይችሉ የሚያስቆም ስራ ነው የሰራ ነው። ከዚህ በኋላ የእነሱ ምላሽ ላይ ተመስርቶ የሚቀጥል ነው የሚሆነው። እነሱ አደብ የሚገዙ ከሆነ እኛ ይሄንን እስካሌት የማድረግ ፍላጎት የለንም። አደብ የማይገዙ ከሆነ ግን ያው ማስታገስ የሚያስችል እርምጃ በየ ደረጃ ምንወስደ ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን ድምጽ ነበረ የሰማ ነው። የኤርትራ የማስታወቂያ ሚኒስቴር ትናንት ማምሻውን የሚከተለውን መግለጫ አውጥቷል። የህወሀት አስተዳደር ዛሬ እሁድ ሰኔ አምስት ቀን ሁለት ሺ ስምንት አመተ ምህረት በማዕከላዊ የጾሮና ግንባር በኤርትራ ላይ ጥቃት ሰንዝሯል ይላል መግለጫው። የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም። የኤርትራ መንግስት በጉዳዩ ላይ ተጨማሪ መግለጫዎችን ያወጣል ብሏል። በዛሬ ዕለት ከኤርትራ መንግስት ባለስልጣናት ተጨማሪ መግለጫ ለማግኘት ስንጥር ውለናል። ስብሰባ ላይ መሆናቸው ተነግሮናል። መግለጫቸውን እንዳገኘን እናቀርባለን። በሌላ ተያያዥ የዛሬ ዜና የፈረንሳይ ዜና አገልግሎት ማምሻውን አቶ ጌታቸው ረዳን ጠቅሶ እንደዘገበው በጥቃቱ ከፍተኛ ጉዳት ደርሰዋል፣ በተለይ በኤርትራ በኩል ጉዳቱ ከፍተኛ ነው ማለታቸውን ዘግበዋል። በሁለቱ ሀገሮች መካከል የተለያየ የተለያዩ መቆራቆሶች ከዚህ በፊትም ቢከሰቱ የትናንቱ ግን በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። ዋና መቀመጫውን በቤልጅየም ብራስልስ ያደረገ የአውሮፓ ሕብረት የውጭ ፖሊሲዎች አማካሪዎች ቡድን በዛሬው እለት ባወጣው መግለጫ በኢትዮጵያና ኤርትራ ድንበር አካባቢ የተከሰተው ግጭት የማህበረሰብ ተቋማትን ማሳሰቡን ዘርዝሮ የአፍሪቃ ህብረት የአውሮፓ ህብረትና ዩናይትድ ስቴትስ ለሰላም እንዲሰሩና ግጭቶቹ እንዲቆሙ ጥሪ አቅርበዋል። መግለጫው አክሎም በሁለቱ ሀገሮች መንግስታት መካከል የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ሁለቱ ወገኖች ራሳቸውን እንዲቆጥቡ በደፈናው መልእክት ማስተላለፍ ተገቢ አይደለም፣ ሀይልም የለውም፣ የህወሓት ጥቃት ሙሉ በሙሉ መወገዝ አለበት ብለዋል። በተያያዘ ዜና በሰሜን ኢትዮጵያ በትግራይ ምስራቃዊ ክልል በተለይ ገርሁ ስርናይ እና ዛላምበሳ የገጠር አካባቢዎች ያሉ ነዋሪዎች ትናንት ከንጋቱ አስር ሰዓት ጀምሮ የተኩስ ልውውጥ መስማታቸውን በድንበር ከተሞች የሚኖሩ የአይን ምስክሮች ለአሜሪካ ድምፅ ሬዲዮ ገልጸዋል። ግርማይ ገብሩ በስልክ የጠየቃቸው የድንበሩ አካባቢ ሰዎች እንደሚገልጹት ህብረተሰቡ በተለይም ዛሬ ተረጋግቶ ዕለታዊ ኑሮውን በማካሄድ ላይ ነው ያለው። በሰሜን ኢትዮጵያ በምስራቁ የትግራይ ክልል አካባቢ በተለይ በገርሁ ስርና የገጠር ከተማ የሚኖሩ ሰዎች እንደነገሩኝ ከሆነ ውጊያው ትላንት ሊነጋጋ ሲል ወደ አስር ሰዓት ገደማ ነበር የተጀመረው። የሚሮ የቀላል መሳሪያ ድምፅ ሊነጋጋ ሲል አስር ሰዓት ላይ ጀምሮ እስከ ረፋዱ አራት እና አምስት ሰዓት ድረስ አካባቢ ቆይቷል። የከባድ መሳሪያ ድምፅ ግን እስከ አመሻሹ ድረስ ይሰማ ነበር። እኛም ከየቤታችን ወጥተን በአካባቢው ነበር የዋል ነው። ምንም አይነት ቁስለኞችን አላየንም። ሌላው የገርሁ ስርናይ ነዋሪ ለስራ እንትጮ ከተማ ውስጥ እንደነበር እና ውጊያው ትላንት ሲጀመር ወደ ገርሁ ስርናይ መምጣቱን ጠቅሶ የገርሁ ስርናይ ነዋሪዎች በሁኔታው በመጠኑም ቢሆን መደናገጣቸውን ይገልጻል ዝነበረ ለኤርትራ ሰራዊት ምስ ዜጋና ወታደር ካለፈው የሺህ ዘጠኝ መቶ ዘጠና ዓመተ ምህረት ድብደባ በመነሳት የኤርትራ መንግስት ህዝቡንና ወታደሩን በአንድ አይን ስለሚያይ ዛሬም ይጨፈጭፈናል በሚል ስጋት ተኝቶ ያደረሰው ያለ አይመስለኝም። ሁኔታው ቀላል መስሎኝ ለስራ ወደ አካባቢው ሄጄ ነበር። አሁን ተመልሻለሁ። ህዝቡ ከከተማው እየወጣ ነበር። እንዲያውም የመጓጓዣ ታሪፍ 17 ብር የነበረው ከ30 እስከ 50 ብር እየከፈልን ከአካባቢው ሲወጣ ተመልክቻለሁ። በአሁኑ ሰዓት ግን ህዝቡ ተረጋግቷል። በሌላ አቅጣጫ በዘላአንበሳ ከተማ ያለው ሁኔታ ለመረዳት ወደ ከተማዋ ስልክ ደውዬ ነበር። የዘላአንበሳ ነዋሪዎች የከባድ መሳሪያ ድምፅ ከጾሮና በኩል ማዳመጣቸውን እንዳለ ሆነው በተረጋጋ መልኩ ዕለታዊ ኑሯቸውን እየመሩ እንዳሉ ነግረውኛል። ናብ ትማሊ ዘውግዕ ለይቲ ብፀሮና ከባቢ እዩ እቲ ተኩሲ ዝስማዕ ነይሩ ከቢድ ብረት እዩ ዝስማዕ ነይሩ ትማሊ ክሻዕ መሸት ቀፂል ውዒሉ እዩ ሎሚ ንግሆ እውን ግን ካብ ሰዓት ዓሰርተ ሓደ ትናንት ከንጋቱ 11 ሰዓት አንስቶ በፀሮና በኩል የከባድ መሳርያ ድምፂ ሰምተናል። ዛሬም በተመሳሳይ ከንጋቱ 11 ሰዓት ጀምሮ እስከ ረፋዱ ኣምስት ሰዓት አካባቢ የከባድ መሳርያ ተኩስ ድምፂ ይሰማ ነበር። እኛ በድምፅ የሰማነው እንጂ በአይናችን ያየነው ነገር የለም። ማን ነው የሚተኮሰው? የሚተኩሰው ከየት በኩል ነው የሚተኮሰው? የምናውቀው ነገር የለም። በአካባቢያችን ደግሞ የታየ እንቅስቃሴ የለም። በተለይ በዛላምባሳ ከተማ ምንም አይነት የወታደሮች እንቅስቃሴ አይታይም። የንግድና የመንግስት ስራም እንደ ወትረው ያለ ነው። በጣም የተረጋጋ ሁኔታ ነው ያለው። ምንም ችግር የለም። እኔ በምገኝበት መቐለ ከተማም ምንም አይነት የውጊያ አውሮፕላኖች እንቅስቃሴ የታየ የለም። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። ወደ ተከታዩ የመጽሔት ርዕስ እናልፋለን። በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት በጸጥታ ኃይሎች የተወሰደው እርምጃ አስፈላጊና ተመጣጣኝ ነበር ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ዓለም በሚያውቀው በየትኛውም ሚዛን እርምጃው ተመጣጣኝም አስፈላጊም አልነበረም፣ ሲሉ ደግሞ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ከቅማንት የማንነት ጥያቄ ጋር በተያያዘ ለተፈጠረው ግጭት የአማራ ብሔራዊ ክልል መንግስት ሕዝቡን ይቅርታ መጠየቅ እንዳለበት ሪፖርቱ ሐሳብ ያቀረበ ሲሆን የክልሉ አስተዳደር ቀደም ብሎ ይቅርታ መጠየቁን አስታውቋል። እስክንድር ፍሬው በሁለቱም ላይ ዝርዝር ዘገባ ይዟል። ህዳር 2 208 ዓ ም በምዕራብ ሸዋ ደንዲ ወረዳ ጊንጪ ከተማ የሚገኙ የመጀመሪያ ደረጃ ትምህርት ቤት ተማሪዎች ጥያቄ አነሱ የትምህርት ቤታችን መሬት ተቆርሶ ለግለሰቦች ተሰጠ የሚለው ይህ የተማሪዎች ጥያቄ ግን በህብረተሰቡ ውስጥ የነበሩ ሌሎች ቅሬታዎችን አደባባይ ያወጣ ሰፊ የተቃውሞ እንቅስቃሴ አስከተለ ይህ የጊንጪ ቅሬታ ለዘንድሮው የኦሮሚያ ክልል የተቃውሞ እንቅስቃሴ መነሻ ሆነ። በዚህ እንቅስቃሴ ወቅት የነበረውን የሰብአዊ መብት አያያዝ ያጠናው የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን ያቀረበው ሪፖርት እንዳብራራው ኮሚሽኑና በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ የሚስማሙበት ብቸኛ ነጥብም ይኸው ነው። እንቅስቃሴው በአንደኛ ደረጃ ትምህርት ቤት ተማሪዎች መጀመሩን፣ በዚሁ እንቅስቃሴ ወቅት 173 ሰዎች መገደላቸውን፣ ከእነዚህ መካከልም 14ቱ የጸጥታ ኃይል አባላት 14ቱ ደግሞ የመንግስት አመራር አካላት መሆናቸውን ሪፖርቱ አመልክቷል። በሁከትና ብጥብጡ የተካፈሉ አካላት የእጅ ቦምብና የመሳሰሉትን መሳሪያዎች ሳይቀር ይዘው ይንቀሳቀሱ ነበር ሲልም አስረድቷል። እነዚሁ አካላት ሰዎችን በመግደል አካል በማጉደል ቤቶችን በማቃጠል የማሳ ላይ ሰብል በማጥፋት እንደዚሁም መንግስታዊ ተቋማትንና የአገር ውስጥ ኢንቨስትመንትን በማውደም ተግባር ላይ ተሰማርተው እንደነበርም ይዘረዝራል። በጸጥታ ኃይሎች የተወሰደው እርምጃም ተገቢና ተመጣጣኝ ነው ብሏል። የኮሚሽኑ ሊቀመንበር ዶክተር አዲሱ ገብረ እግዚአብሔር ለአገር ውስጥ የመገናኛ ብዙሀን ሲናገሩ ምክንያት ያሉትን አብራርተዋል። ተመጣጣኝ ነው የተባለበትም ምክንያት የራሱ ዝርዝር ምክንያታዊ ነገሮች አሉ በኦሮሚያ የተከሰተው ግጭት ብሎም ደግሞ ይህን ግጭት ወደ ሁከትና ብጥብጥ ሲያመራ በርካታ ሰው ህይወቱን አጥተዋል። ንብረት ወድመዋል። የመንግስትም የህዝብም ንብረት ወድመዋል። የኢንቨስትመንት አውታሮች ወድመዋል። መሰረተ ልማቶች ተጎድተዋል። ይህንን ለመከላከል ይህንን ጸጥታ ኃይሉ ማለትም ከመከላከያ ሰራዊትም ከፌዴራል ፖሊስም ከክልሉ ፖሊስና ሚሊሻም ገብተው ባያረጋጉት ኑሮ ባይቆጣጠሩት ኑሮ ሊከሰት ይችል የነበረውን አደጋ ከዚህ በላይ ነበር ከዚህ አኳያ ተነስተን ነው የተወሰደው የኃይል መጠን ተመጣጣኝ ነው ሊያስብል የቻለው። በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ግን ኮሚሽኑ የደረሰበትን ድምዳሜ አይቀበሉም። በየትኛው ሚዛን ዓለም በሙሉ ባወቀበት ደረጃ በየትኛው ሚዛን የተወሰደው እርምጃ ተመጣጣኝም አይደለም፣ አስፈላጊም አይደለም። ያለመሆኑ ደግሞ ኢትዮጵያ መንግስትም በይፋ የኦሮሞ ህዝብን ይቅርታ ጠይቋል። ጠቅላይ ሚኒስቴሩ ጠይቋል። የኦሮሚያ መንግስት የሚባለው ጠይቋል። ምክር ቤቱም ጠይቋል በአደባባይ በመልካም አስተዳደር እጦት ህዝቡ በቁጣ ተነስቶ አንዳንድ እርምጃዎች እንደወሰደ ለደረሰ ሁሉ ጥፋቱ ተጠያቂው የመንግስት አካላትና መዋቅር መሆናቸውን አምኖ እንደዚህ ባደረገበት ሁኔታ፣ እንዲሁም ህዝብ ወግኖ የህዝብን ችግርና ቢዞት አጥንቶ ያቀርባል የሚባለው ኮሚሽን አስፈላጊና ተመጣጣኝ ነው ብሎ የኢትዮጵያ መንግስት እኮ ራሱ አስተዳደሩ ያላለውን ነው። አስፈላጊ እና ተመጣጣኝ እርምጃ ወስደናል ብሎ ያልቻሉና ያልደፈሩትን ኮሚሽኑ እንደዚያ ደፍሮ ማውጣቱ አስቅኝም አስገራቢም ነው፣ ግን የኢትዮጵያ ህዝብ ምን እንደሆነ ምን እንደተደረገ የኦሮሞ ህዝብ ያውቃል። ምርመራውና ማጣራቱ በጥንቃቄ የተካሄደ እንደሆነ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ይናገራሉ። ምርመራም ስለሆነ ምርመራ እንዲሁ ለብለብ አድርጋ የምታመጣው ሪፖርት አይደለም። ከእያንዳንዱ የህብረተሰብ ክፍል ከእያንዳንዱ ባለድርሻ አካላት ጋር በሚገባ ስራ ተሰርቶ የሚመጣ ጉዳይ ነው። ሁሉም በስሜት የሚናገሩን በስሜትም ሰብስበን የስሜት ሪፖርት ሊሆን አይችልም። ነገር ግን እውነታ ላይ ተመስርቶ በማስረጃ ተደግፎ እያንዳንዷን ጭብጥ የተቀመጠችዋን በሚገባ ኃላፊነት በተሞላበት መልኩ የተቀመጠ ጉዳይ ነው። ከእያንዳንዱ ጭብጥ ከእያንዳንዱ ምክረ ሀሳብ ጋር ተጠያቂነት አለ በሚልም የተካሄደበት መሆኑ ሊታወቅ ይገባል። የማጣራቱን ተግባር ያከናወነው ኮሚሽን ገለልተኛ አይደለም የሚሉት ዶክተር መረራ ሪፖርቱም የዚህ ነጸብራቅ እንደሆነ ያምናሉ። ከ97 ምርጫ በኋላ በፓርላማ ሁሉ የተሰየመው አጣሪ ኮሚሽን የሚባለው የገጠመውን ችግርና መሪዎቹም ከሀገር የጠፉበት ሁኔታ፣ የወሰኑትም ውሳኔ በግዳጅ እንዲቀይሩ የተደረገበት ሁኔታ ስላለ አዲስ አሰራር አይደለም። ኮሚሽን እንደዚህ ኢትዮጵያ መንግስት፣ ለሽፋን ብሎ የሚፈጥራቸው ተቋማት ነጻም ገለልተኛም መሆን ስላልቻሉ እስካሁን ድረስ የሀገሪቱ ችግርም ፍርድ ቤትን ጨምሮ እነዚህ ነገሮች ናቸው። እነዚህ ተቋማት እንግዲህ የተፈጠሩበት ዓላማም ለዚህ ነው። በእውነት በሀቅ በሕዝብ ላይ የደረሱ ጉዳቶችን በየጊዜው እየተከታተሉ እያጠኑ አስፈላጊ እርምት እርምጃዎች እንዲወሰዱ ለማድረግ ሳይሆን መንግስት ዲሞክራሲያዊ ነው፣ ፍትሐዊ ስርዓት ኢትዮጵያ ውስጥ አለ፣ ህገ መንግስታዊ ስርዓት ኢትዮጵያ ውስጥ አለ ለሚለው ሽፋን ለመስጠት የተፈጠሩ ስለሆነ ለእኔ አስገራሚ አይደሉም። እኛ ደግሞ በተደጋጋሚ ይህንን ፈርተን በተደጋጋሚ ጠይቀናል። በገለልተኛና ነፃ አካል እንድጣራ በገለልተኛ ቋንቋ፣ እንደዛ ነው አለም የሚያውቀው። አንድ መንግስት ጥፋት ሲያጠፋ እንደዚህ አይነት ነገሮች ሲደረጉ ገለልተኛና ነፃ አካል ነው መርምሮ አጥንቶ የሚገባ ውሳኔ መስጠት ያለበት እነዛ ነው። የኢትዮጵያ መንግስት እንግዲህ ራሱ በሚቆጣጠረው መዋቅርና የራሱ ባለስልጣናት፣ የራሱ ካድሬዎች በሚቆጣጠሩ ተቋም እንደዚህ ያነገሩን አጥንትን አስፈላጊም ተመጣጣኝ እንዲሉ ነው የተፈጠሩት። ያንን ያህሉ ይመስለኛል። የኢትዮጵያ ሰብዓዊ መብት ኮሚሽን ሰሞኑን ያዘጋጀው ሁለት የማጣራት ሪፖርቶችን ነው። በዚህም መሰረት ከቅማንት ሕዝብ የማንነት ጥያቄ ጋር በተያያዘ የተፈጠረውን ግጭት የተመለከተው ሪፖርትም ለፓርላማው ቀርቧል። ሁለት የፖሊስ ኃይል አባላትን ጨምሮ 87 ሰዎች በዚሁ ግጭት መገደላቸውን ሪፖርቱ አመልክቷል። የማንነት ጥያቄው ይዋል ይደር ሳይባል ምላሽ ማግኘት እንደነበረበትም ገልጿል። ከ2001 እስከ 2007 ማለትም ለስድስት ዓመታት መቆየት አልነበረበትም ነው ያለው። የአማራ ኮሚቴና የቅማንት አስተባባሪ ኮሚቴ በሚል የተደራጁ አካላት ለግጭቱ መባባስ ምክንያት መሆናቸውንም አስረድቷል። ኮሚሽኑ በዚሁ ሪፖርቱ የመንግስት የጸጥታ ኃይሎች ሳይቀሩ በግድያና በአካል ማጉደል ተግባር መሳተፋቸውን ጠቁሟል። በማውራና በአይከል የተሰማራው የክልሉ ልዩ ኃይል በዚሁ ተግባር እጁ እንዳለበት መረጋገጡን ያስታወቀው እናም ግጭቱ የተከሰተውና ጉዳትም ያስከተለው የቅማንት የማንነት ጥያቄ በወቅቱና ሕገ መንግስቱ በሚፈቅደው መልኩ ተግባራዊ ባለመደረጉ እንደሆነ የሪፖርቱ እምነት ነው። ለዚህም የክልሉ መንግስት ሕዝቡን በይፋ ይቅርታ መጠየቅ ይኖርበታል ብሏል። ክልሉ ሪፖርቱ ሲደርሰው ማድረግ ያለበትን እንደሚያደርግ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አስታውቀዋል። ከዚህ በፊትም ቢሆን ይቅርታ ጠይቀዋል ነው ያሉት ቃል አቀባዩ አቶ ንጉሱ ጥላሁን ግጭቱ በተፈጠረበት በደረሰው የደረሰው ጉዳትን አስመልክቶ የክልሉ መንግስት ችግሩን ለመፍታት ሲረባረብ ነበረ። ከዛም በኋላ ከህብረተሰቡ ጋር ውይይት አድርጓል። ውይይትም አድርጎ በደረሰው ጉዳት የክልሉ መንግስት ያዘነ መሆኑን እና በዚህም ምክንያት በመጣው ጉዳት ለህብረተሰቡ ጉዳት ለደረሰባቸው ወገኖች መጀመሪያ ችግሩን ከበመፍታት በመረጋጋት በማምጣት ከዛም በመቀጠል ችግሮቹ በየደረጃው እንዲፈቱ በማድረግ በባለቤትነት የሚንቀሳቀስ መሆኑን እና ችግሩን በመድረሱ የተሰማው ሐዘን ከፍተኛ መሆኑን ገልጾ ከህብረተሰቡ ጋር መግባባት ላይ ደርሷል እና ህብረተሰቡንም እዛ አካባቢ ችግር በተፈጠረባቸው አካባቢዎች በይፋ ይቅርታ ጠይቋል። ስለዚህ ኮሚሽኑ ያስቀመጠው አቅጣጫ በተመለከተ በግልጽ ገና ሪፖርቱ ስላልደረሰ በክልል መንግስት ደረጃ የተቀመጠውን አቅጣጫ ያው በሚዲያ ከመስማት ውጪ እንደ ግለሰብ ግልጽ በይፋ ሪፖርቱ ሲመጣ ሪፖርቱን አስመልክቶ በተቀመጠው አቅጣጫ መሰረት የክልሉ መንግስት የሚፈጽማቸውን ጉዳዮች ይፈጽማል ማለት ነው እና በይቅርታም ባለፈ የክልሉ መንግስት መስተዳደር ምክር ቤት ወይም ካቢኔ የሚባለው ችግሩ በደረሰባቸው አካባቢዎች ችን ከችግር ለማውጣት ችግሮችን ከመለየት ባለፈ የተለያዩ እርምጃዎች መወሰድ እንዳለባቸው አቅጣጫ አስቀምጦ ግለሰቦቹ የሚቋቋሙበት ተጎጂዎች የሚቋቋምባቸው ቤት የተቃጠለባቸው፣ ንብረት የተዘረፈባቸው፣ ሱቅ የተዘረፈባቸው እና ችግር ያለባቸው የእለት እርዳታ የሚፈልጉ ወገኖች በሙሉ ድጋፍ የሚያገኙበትን አቅጣጫ አስቀምጦ ይሄንን አሁን እየፈጸመና አፈጻጸሙንም እየተከታተለ ነው ያለው የክልሉ መንግስት። አንዳንድ ተቃዋሚ ፓርቲዎች በበኩላቸው በኮሚሽኑ ሪፖርት አለመደሰታቸውን እየገለጹ ነው። ከእነዚህ አንዱ የሆነው የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን የወልቃይት የማንነት ጥያቄ ሳይፈታ ስለ መፍትሄ ማውራት አይቻልም ይላሉ። እንደ ካርጎ ነው መፍትሄ ያገኘው ወልቃይት ላይ ይሄ ችግር የለም፣ እንደ አሁን ሮሮ የለም፣ እንደ አሁን ለቅሶ የለም፣ እንደ አሁን የህዝቡ ብሶት የለም፣ እንደ አሁን የመንግስት ተጻሪ ሴባ ከራ አምስት ችግር የለም። እንደ ና መፍትሄ የህዝብ ጥያቄ መፍትሄ ያገኘ ማለት እንዴ እንዴት ያለ መፍትሄ ነው? እስኪ ንገረኝ። በጣም እንዲገርመኝ ያኮት የተወሰነ የማረጋጋት ስራ እንኮ አልተሰራም እኮ ነው እያም ያለ ነው። እርስዎ እንዴት ነው አሁን እንግዲህ ሪፖርቱ ያተኮረው በቅማንት ህዝብ የማንነት ጥያቄ ላይ ነው። አቶ አዳነ፣ እንደሚያውቁት እርስዎ አሁን በወልቃይት ካለው ጥያቄ ጋርም አገናኝተውታል። እሱን ያብራሩልኝ እስቲ። ወልቃይት ህዝብ አካባቢ ላይ ያለ ከፍተኛ የሆነ የማንነት ጥያቄ አለ እንዲያውም ህዝቡ የራሱ ወኪል ሁሉ መድቦ እስከ አዲስ አበባ ድረስ ልቆ የራሱ መፍትሄ እንዳላገኙ ና እስከ ፌዴሬሽን ምክር ቤት ድረስ ይሄደው እነዚያ መልስ እንዳልተሰጣቸው ቆ አደባባይ ሚኒስትር ኮ ነው እስክንድር። በዚህ ቅሬታ ላይ ያላቸውን አስተያየት የጠየኳቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ተከታዩን መልሰዋል። በነገራችን ላይ የወልቃይት አካባቢ የሚለው የወልቃይት አካባቢ በትግራይ ክልል ያለ ነው። ከዛ ውጭ ግን በየቦታው ያሉ ችግሮች እና የሚፈጠሩ ግጭቶች በተመለከተ የክልሉ መንግስት ማናቸውንም ጉዳዮች በራሱ እያስተካከለ እየፈታ የመሄድ ብቃትም አቅምም ልምድም አለው። ይሄንን ይፈጽማል። ከዛ ውጭ ግን የተባለው ፓርቲ ያነሳውን ትችትና ግምገማ በተመለከተ የፓርቲው ወይም የድርጅቱ ግምገማ ነው የሚሆነው። በእኛ በኩል ግን የክልሉ መንግስት አሁንም ቀደም ሲሉ የተከሰቱ ችግሮችን አሁን ባለንበት ወቅት እንኳን ችግር ቢከሰት ችግሮቹ ከኅብረተሰቡ ጋር የሚፈቱበትን አግባብ በመምከር በመወያየት እና ከመከሰታቸውን በፊት ችግሮች እንዳይከሰቱ በማድረግ ሰፊ ልምድ ያለው ክልል ነው ይህንኑ እየፈጸመ ነው ያለው እና የበቂነት አለበቂነት ጉዳይ በተነሳው ፓርቲ እይታ ነው የሆነው ማለት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ያቀረባቸውን ሁለት የማጣራት ሪፖርቶች በተመለከተ ያደረግኳቸው ቃለ መጠይቆች ሰፋ ያሉ ርዕሰ ጉዳዩን ቀጣይ ውይይት የሚጋብዝ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለምሽቱ የያዝነው ነው የመጨረሻው ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኦርላንዶ ፍሎሪዳ የተፈጸመውን ግድያ አስመልክተው በሰጡት ጋዜጣዊ መግለጫ በዩናይትድ ስቴትስ ታሪክ እስከዛሬ ከደረሱት ሁሉ አሰቃቂው ግድያ ሲሉ ገልጸውታል። ፐልስ በመባል በሚታወቀው የተመሳሳይ ጾታ አፍቃሪዎች የምሽት ክበብ ውስጥ የተፈጸመው ግድያ ሃምሳ ሰዎች የሞቱበት ሲሆን ሌሎች ከሃምሳ በላይ ማቁሰሉ ተሰምቷል። የከተማዋ ባለስልጣኖች ግድያው የሽብር ተግባር መሆኑን ለማጣራት ምርመራ ላይ መሆናቸውን ተናግረዋል። ዝላቲካ ሆክ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ቅዳሜ ዕለት ሌሊት በዩናይትድ ስቴትስ ግዛት ፍሎሪዳ ከተማ ፐልስ በተባለው የተመሳሳይ ጾታ አፍቃሪዎች የምሽት ክለብ ውስጥ የአፍጋኒስታን የዘር ሀረግ ባለው በ29 ዓመቱ አሜሪካዊ ኦማር ማቲን የደረሰውን የጅምላ ግድያ ፕሬዚዳንት ባራክ ኦባማ በአሜሪካና እሴቶቿ ላይ የተካሄደ ጥቃት ነው ብለውታል። ይህ ጥቃት የጥላቻና የሽብር ተግባር ነው። በአሁኑ ሰዓት ሁላችንም አሜሪካውያን በአንድነት ሀዘን ላይ ነን። ዜጎቻችንንም ከእንዲህ አይነቱ አደጋ ለመከላከል መፍትሔ በማበጀት ላይም ነን። ፕሬዚዳንት ኦባማ ጨምረው ሲናገሩ እንዲህ አይነቱ አሰቃቂ ተግባር ሊፈጸምና እውል ሊሆን የቻለበት ዋናው ምክንያት በአሜሪካ መሳሪያ ማግኘት በጣም ቀላል በመሆኑ ነው ብለዋል። እንደዚህ አይነት ሀገር ለመገንባት ፍላጎታችን መሆኑን መወሰን አለብን። በዚህ ጉዳይ ላይ እርምጃ አለመውሰድም ውሳኔ ነው። ግድያውን የፈጸመው የ29 ዓመቱ ኦማር ማቲን የአፍጋኒስታን የዘር ሀረግ ያለው አሜሪካዊ ነው። በፍሎሪዳ ግዛት ኦርላንዶ ከተማ ፐልስ በተባለው የተመሳሳይ ጾታ አፍቃሪዎች ክለብ ከሌሊቱ 8 ሰዓት ገብቶ ክለብ ውስጥ በነበሩ 300 ሰዎች ላይ ተኩስ መክፈቱን የዓይን ማኞች ተናግረዋል። በክለብ ውስጥ የነበሩት አንዳንድ ሰዎች በጀርባ በር በኩል ማምለጥ መቻላቸውን፣ ሌሎች ደግሞ ከታች በኩል ካለው የክለቡ ክፍል መሬት ላይ በመደበቅ ከተኩሱ ለማምለጥ መቻላቸው ታውቋል። ከአደጋው የተረፈችው ሮዚ ፌቦ ስለ ሁኔታው ትናገራለች። መጀመሪያ የሰማሁት ድምጽ ሙዚቃው ነበር የመሰለኝ። ከዛ አየሁት ከ2 እስከ 30 ጫማ ርዝመት ያለው ሆኖ በያዘው መሳሪያ ወደ ህዝቡ መተኮስ ጀመረ። ሁሉም ሰው ወደ መሬት ወደቀ። ግድያውን የፈጸመው ግለሰብ በቦታው ከደረሱ የፖሊስ ኃይሎች ጋር በተካሄደ የተኩስ ልውውጥ መሞቱም ታውቋል። የፖሊስ ባለስልጣኖች ግለሰቡ ከአክራሪ የእስልምና እምነት ተከታዮች ጋር የተያያዘ መሆኑን ለማረጋገጥ ምርመራ ላይ መሆናቸውን ገልጸዋል። በአሜሪካ የሚገኙ የእስልምና ሃይማኖት መሪዎች በበኩላቸው ድርጊቱን በመኮንን የዜና አውታሮች ሁኔታውን ከማባባስና ስሜታዊ ከሆነ ዘገባ እንዲቆጠቡ ጥሪ አቅርበዋል። ዋሽንግተን ዲሲ የሚገኘው ና ፈረስት ሂጅራ ፋውንዴሽን የተባለው የኢትዮጵያ ሙስሊሞች ድርጅት በበኩሉ ድርጊቱን አውግዞታል። የድርጅቱ መሪ አቶ ነጂም መሀመድ ድርጊቱን የፈጸመው ግለሰብ ሙስሊም ከመሆኑ ውጪ ከእስልምና ጋር ምንም ግንኙነት የለውም ብለዋል። በጣም የሚያሳዝን ነው። እርግጥ ነው ሰውየው ሙስሊም ነው። እዚህ ሀገር ተወልዶ ያደገ ነው። አመጣጡ ከአፍጋኒስታን ነው። ለማንኛውም ከእስልምና ጋር የተገናኘበት ምክንያት እሱ ሙስሊም መሆኑ ብቻ ነው እንጂ እስልምና እንደዚህ ያለውን ጉዳይ በጣም ያዋግዛል። ንጹሐንን የመግደል ንጹሐንን የማሰር ይሄ ሁሉ በእኛ ሃይማኖት የተከለከለ ነው። ነገር ግን ዩኖ ማንም ሰው ሃይማኖት አለኝ የሚል ሁሉ ሃይማኖቱ ያገዘውን የሚሰራ አይደለም። ይሄ የሚወገዝና ማንም ሰው ይህንን ነገር የሚቀበለው የለም። በተለይ ሙስሊም ሆኖ የዚህ አይነት ስራ መስራት ከፈጣሪ ጋር መጣላት ነው። የጅምላ ግድያውን የፈጸመው የ29 ዓመቱ ኦማር ማቲን አባት ሳዲቅ ማቲን በዚህ ቅዱስ በሆነው የረሞዳን ጾም ወቅት ልጃቸው እንዲ ያለ ድርጊት ሊፈጽም የቻለበት ምክንያት ግራ እንዳጋባቸው ተናግረዋል። እኔ ለዚህ ምክንያቱ ምን እንደሆነ አላውቅም፣ በልቡም ይህን ያህል ጥላቻ እንዳለም አላውቅም ብለዋል። ይህ በዩናይትድ ስቴትስ ታሪክ አሰቃቂ የተባለውን የጅምላ ግድያ በርካታ የአሜሪካ ባለስልጣናትና ፖለቲከኞችም እያወገዙት ይገኛሉ። የመጪው ፕሬዚዳንታዊ ምርጫ ጮችም ድርጊቱን በማውገዝ መግለጫ በመስጠት ላይ ይገኛሉ። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው። የእናንተ አስተያየቶች ለሰዓቱ ጥቂቱ እንሰማለን ዎች አቶ ሰለሞን አባተ የሚያቀርባቸው ዝግጅቶች ከጊዜ ጊዜ እየተሻሻሉ ጥራትና ቁም ነገር እየያዙ የመጡበት ሁኔታ ነው እና እንዲበረታ ነው። ቀደም ሲል ትንሽ መጠኑም ሁሉም የመንዛዛት አይነት ባህሪ ነበረው። አሁን ግን ከሁለት ከሶስት ወራት በኋላ አንደኛ የሚሸፍናቸው ይዘቶች በዲካና በበርፋቸው በጣም ብዙ ናቸው። በሁሉም ሙያዎች ላይ ጥሩ ግንዛቤ ያለው ሰው ማገኘት ለውጥ እያመጣ የበለጠ ታመር ትሰራለህ። በርታ ለማለት ነው። በርታ ተበራታ። ሄሎ ሎ ቪዎች ጤና ይስጥልኝ፣ እንደምን አላችሁ? በኢትዮጵያ አትሌቲክስ ፌዴሬሽን እና በአትሌቲክሶች መካከል በተፈጠረው ውዝግብ የተፈጠረውን አድምጬ ነበረ ቀነሊሳ ሁለት ሺ አስራ ስድስት ላይ በሚካሄደው ውድድር ያለመመረጡ በጣም በእውነት የሚያሳዝን ነው። እሱ ለኢትዮጵያ ሕዝብ በጣም ሌጀንድ የሆነ አትሌታችን ነው። የምኛ ደግሞ የምናየው በማራቶን ላይ ወርቅ ሜዳሊያ መጣ አልመጣ፣ እሱ ከአንድ ወርቅ ሜዳሊያ በላይ ነው። ምክንያቱም ብዙ ወርቅ ሜዳሊያዎች ሰጥቶናል። ሲዝ ሌጀንድ አትሌታችን ነው እና በእውነት አትሌቲክስ ፌዴሬሽኑ ይህንን ታሳቢ በማድረግ ያለምንም መስፈርት በማራቶን ውድድር ላይ እንዲሳተፍ ማድረግ አለባቸው ነው ብቃት አለኝ እስካለና እስካምን ድረስ በቀጥታ በቡድን ውስጥ መካተት አለበት ብዬ አምናለሁ። ታንኪዩ አመሰግናለሁ። ዜ አብይ ነኝ ከአሜሪካ። እንግዲህ ቢዮች ሁልጊዜ የዘውትር አድማጫችሁ ነኝ። በርቱ፣ ተበረታቱ ለማለት እወዳለሁ። አሁን አስተያየት ለመስጠት የፈለግኩት በአትሌቲክሱ ዙሪያ የተነሳውን ውዝግብ በተመለከተ ነው። በጣም የሚያሳዝን ነው። እንደ ቀነኒሳ አይነት ምርጥ አትሌቶች መሰረት አይነት ነው ምርጥ የሆኑ አትሌቶች በዚህ ውድድር ላይ አለመሳተፋቸው በጣም የሚያሳዝን የሚያሳፍር ነገር ነው እና ከዚህ በፊት ውጤታማ የሆነው የኢትዮጵያ አትሌቲክስ የአመራረት ሲስተም የሚቀየርበት ምን አይነት ምክንያት አለ? ጥሩ ውጤት ያስመዘገቡትን የሩጫ ኮቻችንን የእግር ኳስ ኮቻችንን በማባረር ሌላ በመተካት እግር ኳሳችን እንደገና ወደኋላ እንዲመለስ ተደርጓል እና አሁን ደግሞ አትሌቲክሱ አንድ ያለን ልዩ መለያችን ነው። ያንን መለያችንን ሊያጠፉት ነው እና ይህ በጣም የሚያሳፍር በጣም ብዙ ውይይት መደረግ ያለበት ነገር ነው እና ምክንያቱም ኢትዮጵያ የምትታወቀው አንድ በሩጫ ነው ሁለተኛ በድርቅ ነው እና በጥሩ ስም የሀገራችንን ስም በጥሩ ተግባር በጥሩ ሁኔታ ሌሎች ሀገሮች የሚያደንቋቸውን አትሌቶች ግን በተለያየ በትላልቅ ዜናዎች በጣም ስማቸው ገኑ ያሉ አትሌቶች ለሌሎቹም ኮንፊደንስ የሚሆኑት ይሄ ለሌሎች ኤክስፒሪንሳቸውን የሚጠቅም የሆኑ አትሌቶችን ማስቀረት በጣም በጣም አሳፋሪ፣ ሀገሪቱ ምን አይነት ሁኔታ ውስጥ እንዳለች የሚያሳይ አሳዛኝ ተግባር መሆኑን ለመግለጽ ፈልጋለሁ። እኔ ደጀን ይባላል ከካሊፎርኒያ አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። በተለይ በፕሮግራሞቻችን በስርጭቶቻችን በቀረቡ ቅንብሮችና ዘገባዎች ላይ ቢሆን ይመረጣል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። አሁን ወደ ሁለተኛው አጋማሽ እንሸጋግራለን። በቅድሚያ የሚቀርበው የስፖርት ክፍለ ጊዜ ይሆናል። አዘጋጅና አቅራቢ ሶሎሞን ክፍሌ እንደ ምን አምሽታችሁ ልኛል የተከበራቸው አድማጮቼ፣ 24 ቲሞች ለ30 ቀናት የሚፋለሙበት የ2016 የአውሮፓ እግር ኳስ ዋንጫ ውድድር ፈረንሳይ ውስጥ ተጀምሯል። ዩናይትድ ስቴትስ እያስተናገደች ያለችው ኮፓ አሜሪካም ተፋፍሞ ቀጥሏል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። ኮፓ አሜሪካ ሴንቲናሪዮን ላስቀድም። መቶኛ ዓመቱን የሚያከብረው የአሜሪካ ዋንጫ ቀጥሏል። በመክፈቻው ሁለት ለዜሮ በኮሎምቢያ የተሸነፈችው ዩናይትድ ስቴትስ ባለፈው ማክሰኞ ኮስታሪካን አራት ለዜሮ፣ ቅዳሜ ዕለት ፓራጓይን አንድ ለዜሮ አሸንፋ የኤ ምድቧን በስድስት ነጥብ እየመራች ነው። ሄይቲን ሰባት ለአንድ ያሳፈረው ዝነኛው ብራዚልም በፔሩ አንድ ለዜሮ መሸነፉ ብዙዎችን አስገርሟል። ፔሩ ከኤኳዶርም ጋር ብርቱ ፍልሚያ አድርጎ እኩል ሁለት ለሁለት ነው የተለያየው። ሜክሲኮ ጃሜይካን ሁለት ለዜሮ ሲረታ፣ ቺሌ ቦሊቪያን ሁለት ለአንድ አርጀንቲና ፓናማን አምስት ለዜሮ አስደንግጧል። በዚህ ውጤት መሰረት ቀደም ሲል እንዳልኩት ከኤ ምድብ ዩናይትድ ስቴትስ በስድስት ነጥብ አናት ላይ ጉብ ብላለች። ኮሎምቢያ በአንድ ግብ ልዩነት ተበልጣ ተመሳሳይ ስድስት ነጥብ ይዛ ሁለተኛ ናት። ከቢ ምድብ ፔሩ በሰባት አንደኛ፣ ኤኳዶር በአንድ ነጥብ ተበልጦ ሁለተኛ የዲን አርጀንቲና በስድስት ነጥብ ይመራል፣ ቺሌ በሶስት ይከተላል። የሲን ሜክሲኮና ቬኔዙዌላ እኩል በስድስት ነጥብ በጎል ተበላልጠው ይመራሉ። በስካሁኑ ጨዋታ ኮከብ ግብ አግቢዎች ደግሞ የአርጀንቲናው ሜሲና የብራዚሉ ኩቲኖ ሶስት ሶስት አላቸው። ከዩናይትድ ስቴትስ ዴምሲ፣ ከፓናማ ፔሬዝ፣ ከኮሎምቢያ ሮድሪጌዝ፣ ከብራዚል አውጉስቶ፣ ከኤኳዶር ቫሌንሲያ ና ከቺሌ ቪዳል ሁሉም እኩል ሁለት ሁለት ጎሎች አግብተዋል። ወደ ዩሮ 2016 ስናልፍ በመክፈቻ ሁለት አስተናጋጅ ፈረንሳይና ሩሜኒያ ተጋጥመው ፈረንሳይ ሁለት ለአንድ አሸንፋለች። በሌሎች ምድብ ጨዋታዎች እንግሊዝ ከሩሲያ አንድ ለአንድ አቻ ተለያይተዋል። የሁለቱ ቡድኖች ደጋፊዎች ከጨዋታው በፊትና በኋላ ስታዲየሙ ውስጥ ተደባድበዋል። በተለይ እነዚህ የኳስ ሜዳ ረብሸኞች በዚህ የሚቀጥሉ ከሆነ የፈረንሳይ ፖሊስ እንደማይታገስ ፌዴሬሽኑም ቡድኖቹን ከጨዋታ ለማገድና ደጋፊዎቹንም ከስታዲየም እስከ ማባረር የሚደርስ እርምጃ እንደሚወስድ ለፊፋ ደብዳቤ መላኩ ተገልጿል። በመዝናኛ አካባቢዎች የአልኮል መጠጥ እንዳይሸጥ የታገደ ሲሆን ቁጥጥሩም ተጠናክሮ ቀጥሏል ተብሏል። ወደ ጨዋታዎቹ ስመለስ ጀርመን ዩክሬንን ሁለት ለባዶ፣ ፖላንድ ሰሜን አየርላንድን አንድ ለዜሮ፣ ዌልስ ስሎቫኪያን ሁለት ለአንድ ረትተዋል። ዛሬ ምሽት አራት ሰዓት ላይ ቤልጅየም እና ጣሊያን የሚያደርጉት ጨዋታ በናፍቆት እየተጠበቀ ነው። ለሀገር ውስጥ እግር ኳስና አትሌቲክስ ዜና ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል ተከታዩን ይዟል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ከሀያ ዓመት በታች ብሔራዊ እግር ኳስ ቡድን ከጋራቸው ጋር ተያስ ዳና ላይ ሊያደርጉት የነበረው የመልስ ጨዋታ በጣም ከባድ ዝናብ ወደ ዛሬ መሸጋገር ይታወሳል። ዛሬ ሁለቱ ቡድኖች ተጫውተው የጋና ወጣት ብሔራዊ ቡድን አራት ለባዶ በማሸነፍ በአጠቃላይ ውጤት አምስት ለሁለት ወደ ቀጣዩ ማጣሪያ አልፏል። በዚህም መሰረት የኢትዮጵያ ወጣት ቡድን ከቀጣዩ ማጣሪያ ውጪ ሆኗል ማለት ነው። በሌላ የእግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን በነበረበት የአፍሪካ ዋንጫ ማጣሪያ ተቋርጦ የነበረው የኢትዮጵያ ፕሪምየር ሊግ ሀያ ሁለተኛ ሳምንት ጨዋታ ካለፈው ረቡዕ ጀምሮ በተከታታይ ቀኖች ጠሎ ተካሂደዋል። ከዚህ ጎን ለጎንም በተለይ አርብ ኢትዮጵያ ቡናና ሐዋሳ ከነማ ከነማ በተገናኙበት ጨዋታ ከመቼውም ይበልጥ የከፋ ረብሻ እና ብጥብጥ ተነስቶ በደጋፊዎች እና በፖሊስ መካከል ስቴዲየሙና አካባቢውን የጦር ሜዳ አስመስሎ አልፏል። የብጥብጡ መነሻ ሐዋሳ ከነማ በቡና ላይ ጎል ካገባ በኋላ ተገቢ አይደለም በማለት የቡና ደጋፊዎች ከየአቅጣጫው ድንጋይና ሌላ እንቁሳቁስ በመወርወር ከመወርወርም አልፈው ሜዳውን ወረውታል። በስታዲየሙና ከስታዲየሙም ውጪ በተከሰተው ረብሻ ብዙዎች ጉዳት ደርሶባቸዋል። የስታዲየም ወንበሮች ተነቃቅለው ተበላሽተዋል። ኃላፊ አውቶቡስም የግል ተሽከርካሪዎችም መስታወታቸው ረግቷል። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ በአጥቂው ላይ ከበድ ያለ የቅጣት ውሳኔ ያስተላልፋል ተብሎም ይጠበቃል። የኳስ ሜዳ ብጥብጡ በአዲስ አበባ ስቴዲየም ብቻ ሳይሆን በአክሱም ከተማም የደጋፊዎች ብጥብጥ እስከ ምሽቱ የዘለቀ ድብድብ መከሰቱ ተነግሯል። ወደ ጨዋታዎቹ ስመለስ ረቡዕ ቅዱስ ጊዮርጊስ ከአርባ ምንጭ ከነማ አንድ ለአንድ አቻ ሲወጡ ኤሌክትሪክ በሲዳማ ቡና አምስት ለባዶ ተሸንፏል። ደደቢቱ ዳሸን ቢራን አራት ለአንድ ረቷል። ቅዱስ ጊዮርጊስ በአርባ አምስት ነጥብ ፕሪሚየር ሊጉን ሲመራ አዳማ ከነማና ኢትዮጵያ ቡና በሰላሳ ስድስትና በሰላሳ አምስት ሁለተኛና ሶስተኛ ሆኖ ተከትለዋል። የጊዮርጊስ ደጋፊዎችም ዘንድሮም ዋንጫው የኛ ነው ማለት ጀምረዋል። በአትሌቲክስ ዜና የምለው ዓለም ሕዝብ በታላቅ ጉጉት የሚጠብቀው ታላቅ የስፖርት ድግስ ላይ ተሳታፊዎች ተሳታፊ ስፖርተኞች የመጨረሻ ምዕራፍ ልምምዳቸውን በማጠናቀቅ ወደ ስፍራው የሚሄዱበትን መርሃ ግብር እየጠበቁ ነው። በሩጫው ዘርፍ በተለይም በረጅም ርቀት የኢትዮጵያ አትሌቶች ትልቅ ስምና ዝና አላቸው። ኢትዮጵያ የሮም ኦሎምፒክ የማራቶን ተወዳዳሪዎቿን በሁለቱም ጾታ አሳውቃለች። በሌሎች ርቀቶችም በሶስት ሳምንት ጊዜ ውስጥ እንደሚታወቁ ፌዴሬሽኑ አስታውቃል። ከሶስቱ የወንድ ማራቶን ተወዳዳሪዎች ሁለቱ አትሌት ተስፋ ያበራና አትሌት ለሚ ብርሃኑ አንድ ሜትር ከዘጠና ሁለት እና አንድ ሜትር ከሰማና ሴንቲሜትር ቁመተ መለሎች ናቸው። በቅርቡ በሪዮ ጎዳና ላይም እንዳቦ ሸማኔ ሲወረወሩ እናያቸዋለን። የሀያ ሁለት አመቱ ለሚ ብርሃኑ ባለፉት ሶስት ዓመታት ከአንዱ በስተቀር በአራት ውድድሮች ድል የተቀዳጀ ጠንካራ አትሌት ነው። ቀጣዩ ድልህስ ብዬው ነበር በልበ ሙሉነት ሪዮ ኦሎምፒክ እንደሚሆን ነግሮኛል። አትሌት ለሚ ብርሃኑ፣ አትሌት ተስፋ አበራና አበራ አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ የማራቶን ተወዳዳሪዎች ናቸው። በመጨረሻም ባለፈው ሳምንት በአትሌቲክስ ፌዴሬሽንና በታላላቅ ታላላቅ አትሌቶች መካከል ተካሮ የነበረው ተቃውሞና ማዶ ለማዶ ሆነ መወቃቀስ አብቅቶ፣ ሁለቱም ወገኖች ተገናኝተው መግባባት ላይ መድረሳቸው ታውቋል። ፌዴሬሽኑ በአትሌት ኃይሌ ገበስላሴ የሚመራውን አስር አባላት ያሉት ኮሚቴ ተቀብሎ ሶስት ሰዓት በፈጀ ስብሰባ ውይይት በማድረግ የሪዮ ኦሎምፒክ ቡድንን በጋራ ስለሚያግዙበት ሁኔታ ተስማምተዋል። ለመስራት ያቀዳችሁትን በደብዳቤ መግለጽና እኛም ምላሹን በአግባቡ ሰጥተን ወደ ተግባር በአፋጣኝ መግባት እንችላለን፣ ሁለቱም የተስማሙበት ሀሳብ ነው የሆነ። በእኔ በኩል ያለው ሰሎሞን አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የሰኞ ምሽት ስርጭት ነው። አሁን የሚቀጥለው አፍሪካ ነክ ርዕሶች ፕሮግራም ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ በምሽቱ ዝግጅቷ የደቡብ ሱዳን ፕሬዚዳንት ሳልቫኪርና ተቀዳሚ ምክትል ፕሬዝዳንታቸው ሪያክ ማቻር በህብረት ያቀረቡት ነው የተባለ ጽሁፍ ባለፈው ማክሰኞ በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ መውጣቱን ታስታውሳለች። ጽሁፉ በእርስ በርሱ ጦርነት ወቅት የጦር ወንጀል የፈጸሙት ለፍርድ መቅረብ የሚችሉበትን ሁኔታ የወንጀል ችሎት መመስረት በአገሪቱ ያለመረጋጋት ሊያስከትል ስለሚችል የእርቅና ፍትህ ኮሚሽን ቢመሰረት ይሻላል ይላል። ይሁንና ተቀዳሚው ምክትል ፕሬዚዳንት ጽሁፉን በማቅረብ ተግባር ላይ እንዳልተሳተፉ ገልጠው የወንጀል ችሎት መመስረትን እንደሚደግፉም ቃል አቀባያቸው ጠቁመዋል። ዘጋቢያችን ጄሰን ፓትኪን ከጁባ ያደረሰውን የዚህን ዘገባ ዝርዝር አዳነች ፍስሀዬ ይዛ ታቀርባለች። የደቡብ ሱዳን ፕሬዚደንት ሳልቫኪርና ተቀዳሚው ምክትል ፕሬዚደንት ሪያክ ማቻር በህብረት አቀረቡት የተባለው ባለፈው ሳምንት ማክሰኞ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ የወንጀል ችሎትን የመሳሰሉት የቅጣት እርምጃዎች የሀገሪቱን መረጋጋት ሊያደፈርሱ ስለሚችሉ የደቡብ አፍሪቃንና የሰሜን አየርላንዱን አይነት የሀቅና እርቅ ኮሚሽን ማቋቋም እንደሚሻል ያስገነዝባል። ሂማን ራይትስ ዋች የተባለው መሰረቱ ዩናይትድ ስቴትስ ሲሆነው የሰብአዊ መብት ድርጅት የአፍሪቃ ህብረት በስምምነቱ መሰረት የወንጀል ችሎት እንዲቋቋም ጥሪ አድርጓል። ባለፈው ነሐሴ ወር የደቡብ ሱዳን የሰላም ስምምነት በተደረገበት ወቅት የጦርነት ወንጀል በመፈጸም የሚጠረጠሩትን ሰዎች ለፍርድ ለማቅረብ የወንጀል ችሎት እንደሚመሰረት ተጠቅሶ ነበር። የወንጀል ችሎት መመስረት የአፍሪካ ህብረት በደቡብ ሱዳን ተጠያቂነት አለመኖርን እንደማይቀበልና ደቡብ ሱዳን ውስጥ የእርስ በርስ ጦርነት በተካሄደበት ወቅት ወንጀል የፈጸሙ ሰዎች ለፍርድ እንዲቀርቡ እንደሚፈልግ ያሳያል ሲሉ በሂውማን ራይትስ ዋች የዓለም አቀፍ ፍትህ ፕሮግራም ተባባሪ ዳይሬክተር ኤሊስ ኬፕለር ተናግረው ነበር። ይሁንና ምክትል ፕሬዚደንት ሪያፍ ማቻር ጽሑፉን በማቅረብ ተግባር ውስጥ እንዳልተሳተፉና የወንጀል ችሎት መቋቋሙን እንደሚደግፉ ቃል አቀባያቸው ተናግረዋል። የፕሬዚደንት ሳልቫ ኪር ቃል አቀባይ አቴኒ ዌክ አቴኒ ግን የወንጀል ችሎት መመስረቱ ሀገሪቱን ወደ ግጭት ሊመልሳት ይችላል ይላሉ። የደቡብ ሱዳን ሁኔታ ቋፍ ላይ ነው ያለው። ወደ ወንጀል ችሎት ልትወስዳቸው የምትፈልጋቸው ሰዎች ይታጠቁ ናቸው የተጋለጡ መስሎ ሲሰማቸው ትርምስ ሊፈጥሩ ይችላሉ ሲሉ አስገንዝበዋል። ይሁንና በርካታ ከጦርነቱ በህይወት የተረፉ ደቡብ ሱዳናውያን የሚያቀርቡት አብይ ጥያቄ ፍትህ የማግኘቱ ጉዳይ ነው። ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ወንጀል የፈጸሙ የመንግስት አባላት ከፍትህ ለማምለጥ የሚያደርጉት ጥረት ነው ሲሉ ኤድመንድ ያካኔ የተባሉ የሰብአዊ መብት ተሟጋች ገልጸዋል። ይህ ለእኔ የሚያረጋግጠው እንደ ፖለቲከኞች ግጭቱን እንዴት ስልጣንን ለማዳበር እንደሚጠቀሙበት ነው። ምክንያቱም ግጭት ስልጣንን ለማጠናከር አማራጭ አይሆንም ብለው የሚያስቡ ቢሆን ኖሮ ለወደፊት ግጭት ስልጣን ለማጠናከር መሳሪያ እንዳይሆን ሲሉ ፍትህን ባራመዱ ነበር። ይሁንና አሁን ስልጣን ስለያዙ ፍትህ የሚያስፈልግ አይመስላቸውም በማለት አስረድተዋል። የፍትህ ስሜት በተለይም ጠንካራ የሆነው በማቻር ደጋፊዎች ዘንድ ነው ምክንያቱም በሳልቫኪር ወታደሮች ኢላማ ተደርገናል የሚል ስሜት አላቸውና በጁባ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጃኮብ ኮል ማቻር የወንጀል ችሎት መቋቋምን የሚቃወሙ ከሆነ ተከታዮቻቸው ይከዷቸዋል ይላሉ። ማቻር የፍትህን ጉዳይ ለመተው እፈልጋለሁ ቢሉ ትኩር ብለው በማየት ትቀልዳለህ እንዴ? በማለት ውሸታምና መጥፎ ፖለቲከኛ አድርገው ነው ሊያዩዋቸው የሚችሉት ይላሉ። የማቻር ምክትል ቃል አቀባይ ኒያርጂ ሮማን የፕሬዝደንት ኬር ወገኖች ጽሁፉ በኒውዮርክ ታይምስ ጋዜጣ እንዲወጣ ሲያደርጉ የምክትል ፕሬዚዳንቱን ይሁንታ ሳይጠይቁ ነው ይላሉ። የፕሬዝደንቱና የማቻር ደብዳቤውን እንደ ጻፉ አምነው ከተቀበሉ በኋላ ጽሁፉ በዓለም አቀፍ የሕዝብ ግንኙነት ባለሙያዎች እርዳታ ከጽህፈት ቤታቸው እንደወጣ ጠቁመዋል። ይሁንና ማቻር ተስማምቶበታል ብለዋል። የማቻር ምክትል ቃል አቀባይ ኒያርጂ ሮማን ተቃዋሚው የሱዳን ሕዝባዊ ሀርነት ንቅናቄ የተባለው ድርጅታቸው ከማንኛቸውም አይነት የፍርድ ሂደት ጋር ይተባበራል ብለዋል። ማንኛቸውም የድርጅታችን አባላት በስብዕና ላይ ወንጀል መፈጸማቸው በበቂ ማስረጃ ከተረጋገጠ ለፍርድ ቤት እናስረክባቸዋለን፣ ችግር አይኖርብንም ብለዋል የማቻር ቃል አቀባይ የማቻር ስም በወጣው ጽሁፍ ውስጥ እንዴት እንደገባ ለማወቅ የአሜሪካ ድምፅ ሬዲዮ ለኒውዮርክ ታይምስ ጋዜጣ ጥያቄ አቅርበው እስካሁን ባለው ጊዜ ምላሽ አላገኘም። ያም ሆነ ይህ ላሉ ፕሮፌሰር ኮል ይህ ክስተት ባለፈው መያዝያ ወር የአንድነት መንግስት የመሰረቱት ኪርና ማቻር መካከል ያለመተማመን ችግር እንዳለ ያመለክታል ብለዋል። መንግስት ኒውዮርክ ታይምስ ጋዜጣ ላይ በወጣው ጽሁፍ በሰፈረው አስተያየት መጽናቱ ራሱ በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ወቅት በስብና ላይ ወንጀል የፈጸሙ አባላቱን ለፍርድ ሊያቀርብ ይችላል የሚል ስጋት ሊኖረው እንደሚችል ያመለክታል፣ ሲሉም ኮል አክለዋል። አድማጮች፣ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ በደቡብ ሱዳን ስላስከተለው ውዝግብ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። የእኛም የምሽቱ ስርጭት ማብቃቱ ነው። አድማጮች ቀኑ ከበድ ያለ በኢትዮጵያና ኤርትራ መካከል ግጭት የታየበት በዓለም አቀፍም እንዲሁም በተለይ ደግሞ በዚህ በዩናይት ስቴትስ ብዙዎች ያለቁበት ቀን ማገስት ነው፣ እና ብዙም ለዜማ ምርጫ የሚያመች አይደለም። በሳምንቱ ቀናት በተከታታይ በሚኖሩም ፕሮግራሞቻችን ሙዚቃዎች እንጋብዛለን። በዚሁ ልንሰናበት ነው። ቆንጅት ታዲያ ይሄ ቀን በአጋጣሚ ልደትሽ ላይ ነው ያለው። መልካም ልደት ይሁንልሽ። አመሰግናለሁ በጣም አሉላ። ቁጥሩን አልናገር። ነገ መልሼ የመጠየቄ አይቀርም። አድማጮቻችን በዚሁ ትሰናበትን። የስርጭታችን ማብቂያ ነው። ትግርኛ ስርጭት ይቀጥላል። መልካም ምሽበኛ

toi à Tivat, t'es belle